የደቡብ ሱዳን ተፋላሚ ወገኖች ባለፈው ጥር የደረሱበትን የተኩስ አቁም ስምምነት መፈራረማቸው በኢጋድ በተነገረ በማግስቱ ተቃዋሚዎቹ አልፈረምንም ሲሉ አስተባብለዋል። የተቃዋሚዎቹ ዋነኛ ተደራዳሪ ለቪኦኤ ሲናገሩ ስምምነቱን ፈረሙ ተብሎ በኢጋድ የተሰራጨው መረጃ ሐሰት ነው ብለዋል። የደቡብ ሱዳን መንግስት ዋነኛ ተደራዳሪ ግን ተቃዋሚዎቹ ስምምነቱን የፈረሙት በዓለም ፊት ነው ሲሉ ተናግረዋል። እስክንድር ፍሬው ከአዲስ አበባ ልኮልናል ዘገባውን። ከሰሞኑ ከኢጋድ መሪዎች በተደመጠው ዛሬም በሌላ መግለጫ በተመለከተው ዜና ምክንያት የደቡብ ሱዳን የሰላም ድርድር መስመር የያዘ መስሎ ነበር። ዛሬ ከተቃዋሚዎቹ የተሰማው ግን ነገሮች እየተወሳሰቡ መሄዳቸውን አመልክቷል። በአዲስ አበባ ያነጋገርኳቸው የተቃዋሚዎቹ ዋነኛ ተደራዳሪ ታባን ደንጋይ የተባለውን ስምምነት እንዳልፈረሙ ገልጸዋል። በእርግጥ ተኩስ አቁም ስምምነቱን ተግባራዊ የሚያደርገውን ሰነድ ወይም ማትሪክስ አልፈረምንም። የፈረም ነው ምንነቱን ላላወቅነው ሰነድ ራሳችንን ያስገዛንበትን ነው። ማትሪክሱ ላይ ያሉ አባሪ ስምምነቱ ላይ አሉ ማትሪክስ ራሱ የተኩስ አቁሙ ስምምነት አባሪ ሰነድ መሆኑን ለአደራዳሪዎቹ ምክር እንለግሳለን። ይህንኑ በመጥቀስ ያነጋገርኳቸው የመንግሥት ዋነኛ ተደራዳሪ ኒያል ደንግ ኒያል ግን ስምምነቱን በምስክሮች ፊት ሁለታችንም ፈርመናል ብለዋል። ዌል ኢፍ ዩ አስክ ዘ ሚዲያሽን ዜይ ዊል ቴል ዩ ዛት በዝ ፓርቲስ አክቹዋሊ ዲድ ሳይን አደራዳሪዎቹን ብትጠይቅ በጥላቻ አለመፈላለጉን ስምምነት ወደ ተግባር የሚለውጠውን ሰነድ ሁለታችንን መፈራረማችንን ይነግሯል። ተቃዋሚዎቹ ይህንን ሰነድ የፈረሙት በዝግ አይደለም፣ በዓለም ሁሉ ፊት ነው የፈረሙት። የመገናኛ ብዙሐን ባለሙያዎች በተገኙበት፣ የኢጋድ መሪዎችን ባሉበት ነው የፈረሙት። ስለዚህ በጥላቻ አለመፈላለጉን የተግባር ሰነድ ፈርመዋል። ደግሞ መፈረም አለመፈረማቸው አይደለም ጥያቄው፣ ለዚህ ስምምነት ይገዛሉ ወይስ አይገዙም የሚለው ነው። የተቃዋሚዎቹ ተደራዳሪ ታባን ደንጋይ ስምምነቱ ከመፈረሙ በፊት የዩጋንዳ ወታደሮች መውጣት እንዳለባቸው የነበረን አቋም አልተቀየረም፣ እናም አልፈረምንም ብለዋል። ሁለቱን ወገኖች በአዲስ አበባ እያደራደረ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ስምምነቱ መፈረሙን የሚገልጽ መግለጫ ዛሬም አውጥቷል። በኢጋድ ዋነኛ አደራዳሪዎች የወጣው መግለጫ ይሄው ስምምነት በፍጥነት ተግባራዊ መሆን እንደሚጀምርም ይገልጻል። ድርድሩ ለ አስራ አምስት ቀናት መቋረጡንም አስታውቋል ከዚህ በኋላ ስምምነቱን የሚጥሱ ወገኖች ጠንከር ያለ ቅጣት እንደሚጠብቃቸው የኢጋድ መሪዎች አስጠንቅቀዋል። ሰሞኑን በአዲስ አበባ በተካሄደው የመሪዎች ስብሰባ ላይ የተናገሩት የወቅቱ የኢጋድ ሊቀመንበር የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አካባቢው የራሱን እርምጃ ይወስዳል ማለታቸው ይታወሳል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ